ይመስገን ቀጥታ ወደ መልእክቱ እንሄዳለን። ዛሬ የማካፍላችሁ ቃል በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እስከ 17 ላይ የተመሰረተ ነው። ርዕሴ የመጽሐፍ ቅዱስ ግልጽነት የሚል ነው። መጽሐፍ ቅዱስን በተመለከተ በጣም ብዙ ዶክትሪኖች አሉ፣ ማለት አስተምህሮዎች አሉ እና ከነዚህ አስተምህሮች ወይም ዶክትሪኖች አንዱ የመጽሐፍ ቅዱስ ግልጽነት ተብሎ ይታወቃል። በኋላ በእንግሊዝኛ ምን እንደሚል አነብላችኋለሁ። እና ባለፈው አይ ቲንክ ከአራት ከአምስት ሳምንት በፊት ስለ መጽሐፍ ቅዱስ ምንድን ነው የሚል ነገር በማንሳት ስለ መጽሐፍ ቅዱስ አንዳንድ ነገሮችን ልነግራችሁ ጀምሬ ነበር እና የተመሰረትኩት በዚሁ በሁለተኛ ጢሞቴዎስ ምዕራፍ 3 ከ15 እስከ 17 ላይ ነው። መጽሐፍ ቅዱስ በጣም አስደናቂ መጽሐፍ ነው። በዓለም ላይ ተወዳዳሪ የሌለው መጽሐፍ ነው እና በዓለም ያሉ ሰዎች ሁሉ እንዲያነቡት እና እግዚአብሔርን በማንበባቸው እግዚአብሔርን እንዲያውቁ ለሰዎች ልጆች የእግዚአብሔር መገለጥ ሆኖ የተሰጠ መጽሐፍ ነው። ስለዚህ ይህንን መጽሐፍ በተመለከተ የተለያዩ አስተሳሰቦች አሉ። ማለት ግልጽ ነው፣ ግልጽ አይደለም፣ ይገባል አይገባም የሚባሉትን ነገሮች ለማስረዳት በተደረገ ሙከራ እኛ ስናነበው መጽሐፍ ቅዱስ ይገባናል ወይ ለዚህ ላለንበት ዘመን መጽሐፍ ቅዱስ አሁን ላለንበት ሃያ አንደኛው ክፍለ ዘመን ጠቃሚ መጽሐፍ ነው ወይ? ወይስ ዝም ብለን እሁድ እሁድ እየተሰበሰብን ለስርዓት ነው ወይ የምናየው የምንመለከተው፣ የምናጠናው ደግሞም በግላችን የምናነበው ምንም ጥቅም የማይሰጥ መጽሐፍ የሆነውን ነው ወይ የሚል ጥያቄ ለመጠየቅ እንችላለን። እኔ ጌታን ልክ ስቀበል ጌታን በተቀበልኩበት ጊዜ በጣም ደስ ተሰኝቼ ስለነበር ለሰዎች ሁሉ በጣም ደስ የሚል ነገር በልቤ ውስጥ ሆኗል ብዬ እናገር ነበር እና አንድ ሰው ትዝ ይለኛል። ምን አለኝ፣ እንደዚህ አይነት እምነት ውስጥ ገባህ እንዲ አለኝ። አዎ፣ በቃ መጽሐፍ ቅዱስን የሚያምኑ ሰዎች በትክክል ልቤ ልቤ የሚፈልገውን ነገር ስለተናገሩ ይህንን እምነት አምኜ በጌታ በቃ ተለውጫለሁ ብዬ ነገርኩት እና ሰውየው ምንድነው ያለኝ፣ ዛሬ በህይወት የለም ሰውየው። እና ፈላስፋም እንደሆነ ልዩ ልዩ ነገሮችን ይናገር ነበር እና ምን አለኝ ያንን አሮጌ መጽሐፍ እንዴት በዚህ ዘመን ታምናለህ ነበር ያለኝ። የኮሚኒዝም ሀሳብ ገና በኢትዮጵያ ውስጥ እየስፋፋ ስለነበረ እና እኔ ግን አሮጌ መጽሐፍ ሆኖ አላገኘሁትም እና ስለዚህ ስናነባው ለዚህ ዘመን ለህይወት የሚጠቅም ነው ወይ? ደግሞስ በውስጡ ያለው መልእክት ግልጽ ነው ወይ? ግልጽ ነው ወይ በውስጡ ያለው መልእክት እና ዛሬ ይህንን በተመለከተ ነው መናገር የምፈልገው መጽሐፍ ቅዱስ በእውነት ግልጽ የሆነ መጽሐፍ ነው ግን ይሄንን ስጀምር የምጀምርበት በራሱ በመጽሐፍ ቅዱስ ነው የመጀመሪያ ነጥቤ መጽሐፍ ቅዱስን ጥቂት ሰመራይዝ ላደርግላችሁ እፈልጋለሁ መጽሐፍ ቅዱስ ባለፈውም አይተናል እንደምታውቁት ይሄ መጽሐፍ ነው መጽሐፍ ቅዱስ የሚባለው እና የእግዚአብሔር ቃል ነው አንዳንድ ሰዎች መጽሐፍ ቅዱስን የእግዚአብሔር ቃል ነው ብለው ሰዎች እንዳይቀበሉት ለማድረግ የእግዚአብሔር ቃል ያለበት ብዙ የእግዚአብሔር ቃል የሌለበት መጽሐፍ ነው ብለው ለማስተማር በብዙ የክርስቲያን ቴዎሎጂ ትምህርት ቤቶች ውስጥ እንደዛ አይነት ነገር ለመናገር ሙከራ አድርገዋል። እንደዚህ አይነት ሰዎችን ምን ብለን እንጠራቸዋለን? ሊበራሊስቶች ናቸው። በአማርኛ ለዘብተኞች ተብለው ነው የተተረጎሙት። የሆነ በመጽሐፍ ቅዱስና መጽሐፍ ቅዱስ በሚለው ላይ እምነታቸውን ያልጣሉ ሰዎችም እምነታቸውን እንዳይጥሉ የሚያደርግ እንቅስቃሴ የሚያካሂዱ ናቸው። መጽሐፍ ቅዱስ ግን ሙሉ ለሙሉ የእግዚአብሔር ቃል ነው። የእግዚአብሔር ቃል ያለበት የሌሎች ቃሎች የተጨማመረበት መጽሐፍ አይደለም። ሙሉን የእግዚአብሔር ቃል ነው። ይህንን በደንብ ማመን መቻል አለብኝ። በሁለተኛ ደረጃ እዚህ ጋር የምናገረው መጽሐፍ ቅዱስ ያው ብዙዎቻችሁ ታውቃላችሁ፣ ሁላችሁም ኦልሞስት ብዬ አስባለሁ። በውስጡ 66 መጽሐፍት አሉት እና በብሉይ ኪዳን 39፣ በአዲስ ኪዳን 27። 66 መጽሐፍት አሉት እና ስለዚህ ይሄ መጽሐፍ በእርግጥ በሁለት ይከፈላል ማለት ነው፣ ብሉይ ኪዳንና አዲስ ኪዳን ካል ከጌታ ኢየሱስ ክርስቶስ ከመወለዱ በፊት ሰላሳ ዘጠኙ መጽሐፍት ተጽፈው ተጠርዘው ተቀምጠዋል። ጌታ ኢየሱስ ከተወለደ በኋላ እስከ አንደኛው መቶ ክፍለ ዘመን ድረስ ማለት ዮሐንስ የራእይም መጽሐፍ እስከጻፈበት ጊዜ ድረስ ሃያ ሰባቱ መጽሐፍት ተጽፈዋል እና ሁለት ዋና ዋና ክፍሎች አሉት ብሉይ ኪዳን እና አዲስ ኪዳን። ግን ምን ያህል ሰዎች ናቸው መጽሐፍ ቅዱስን በመጻፍ የተባበሩት ወይም እግዚአብሔር የተጠቀመባቸው የሚለውን ጥያቄ ብንጠይቅ፣ አርባ የሚያህሉ ሰዎች ናቸው። ከሙሴ ጀምሮ እስከ ራዕይ ድረስ እግዚአብሔር የተጠቀመባቸው ሰዎች አርባ የሚያህሉ ናቸው። እነዚህ አርባዎቹም ሰዎች በተለያየ ጊዜ፣ በተለያየ ዘመን፣ በተለያየ ሁኔታ፣ በተለያየ ቦታ የነበሩ ናቸው። ያው እስራኤል ውስጥ ነው የነበሩት፣ ግን አንዳንዶቹ ለምሳሌ የሩሳሌም አካባቢ የሆኑ የነበሩ ነበሩ። አንዳንዶቹ ሰማሪያ አካባቢ የነበሩ ነበሩ። ልክ እንደዚህ በተለያየ ቦታ የነበሩ ሰዎች ናቸው የጻፉት። ሙሴ ከግብፅ ወደ እስራኤል ጉዞ በተደረገበት ጊዜ ከፊሉን በግብፅ ውስጥ፣ ከፊሉን በሲና ምድረ በዳ፣ ከፊሉን ዮርዳኖስ ማዶ ሆኖ እንደጻፈው ነው የሚታሰበው። ስለዚህ እነዚህ አርባ የሚያህሉ ጸሐፊዎች 1500 ዓመት ገደብ ጊዜ ገደብ ውስጥ ነው የጻፉት። ማለት የመጀመሪያው ሰው ሙሴ የመጀመሪያው መጽሐፍ ከጻፈ በኋላ ራእይን የጻፈው ዮሐንስ ራእይን እስከ ደመደመበት ጊዜ ድረስ የ1500 ዓመት የጊዜ ርቀት ውስጥ የተጻፈ መጽሐፍ ነው። ግን በጣም የሚገርማችሁ ነገር መጽሐፍ ቅዱስ ዘፍጥረት ላይ ያለው ሀሳብና ራዕይ ላይ እና በመሃልም ባሉት ጊዜያት የተጻፈው መጽሐፍ ሙሉ ለሙሉ ወጥ ነው። የሚናገረው ነገር በጣም ተጨባጭ የሆነ በተወሰኑ ፖይንቶች ላይ ያተኮረ ነገርን ነው የሚናገረው። ስለ ሰው መጽሐፍ ቅዱስ እቅጩን ይናገራል። ስለ እግዚአብሔር መጽሐፍ ቅዱስ እቅጩን ይናገራል። ሰው ምንድን የሚያደርገውን ነገር ለምን እንደሚያደርግ ትክክለኛ መግለጫ የምናገኘው መጽሐፍ ቅዱስ ውስጥ ብቻ ነው። ሰው ለምንድን ነው አሁን የሚያደርገውን ነገር የሚያደርገው? መጽሐፍ ቅዱስ ብቻ ነው ይህንን የሚናገረው። ሌሎች የፍልስፍና መጽሐፎች የተለያዩ ግምቶችን ሊናገሩ ይችላሉ፣ ግን ትክክለኛው መግለጫ መጽሐፍ ቅዱስ ላይ ብቻ ነው። ለዚህ ነው ሐዋርያው ቅዱስ ጴጥሮስ የተናገረውን አነብላችኋለሁ። የጻፉት ሰዎች እነዚህ አርባ ሰዎች እግዚአብሔር ሆነ ብሎ ለዚህ ቃሉን ለመጻፍ ያዘጋጃቸው የተጠቀመባቸው ሰዎች ናቸው። እዚህ ሁለተኛ ጴጥሮስ ምዕራፍ አንድ ላይ ከ19 እስከ 20 ሐዋርያው ጴጥሮስ የተናገረውን አነብላችኋለሁ። ምን ይላል? ይህን በመጀመሪያ ወቁ በመጽሐፍ ያለውን ትንቢት ማለት መጽሐፍ ቅዱስን ራሱም ማለት ነው፣ ማንም ለገዛ ራሱ ሊተረጉም አልተፈቀደም አለና። ትንቢት ከቶ በሰው ፈቃድ አልመጣም፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተመርተው ማለት ነው ተናገሩ የሚለውን ቃል ተናግሯል እና ይሄ መጽሐፍ ቅዱስ የተጻፈው እንዴት ነው የተጻፈው? እግዚአብሔር የመረጣቸው ሰዎች ለዚህ ዓላማ። በመንፈስ ቅዱስ አማካኝነት እየተመሩ እሱ የሚሉትን ነገር እንዲሉ እየመራ የሰው ሐሳብና የሰው አመለካከት እንዳይገባበት ተደርጎ በእግዚአብሔር አስደናቂ መለኮታዊ አሰራር የተጻፈ መጽሐፍ ነው። ስለዚህ ይሄ መጽሐፍ ቅዱስ ስናይ እግዚአብሔር ራሱ ለእኛ ለሰዎች ተጽፎ እንዲቀመጥና እንዲሰጥ ያደረገው መጽሐፍ ነው። እዛ ለንደን እያለሁ ስለ መጽሐፍ ቅዱስ መጽሐፍ ቅዱስ ትምህርት ቤቶች በተለያየ የዓለም ክፍል ቻይና፣ ብራዚል፣ አፍሪካ ሀገሮች የሚሰለጥኑበት የስልጠና ማቴሪያል ከሚጽፉ ሰዎች ጋር አብሬ የኮርስ እጽፍ ነበር እና እዛ ላይ ያስቀመጥኑ አንዱ ነገር ምንድን ነው? ለምንድን ነው መጽሐፍ ቅዱስ ለመሆኑ በዚህ መልክ ተጽፎ እንዲቀመጥ የተደረገው የሚልን ጥያቄ አንስቼ አንዳንድ ሀሳቦችን ሰጥቼ ነበር ዋናው ሀሳብ ምንድን ነው መጽሐፍ ቅዱስ የእግዚአብሔር ቃል በእግዚአብሔር ቃልነት እንዲህ ባይጻፍ ኖሮ እና ተጽፎ ባይቀመጥልን ኖሮ ማንም ሰው የፈለገውን አስተያየት የፈለገውን ሀሳብ እግዚአብሔር እንዲ ነው እግዚአብሔር እንደዛ ነው ብሎ እምነቱን ሊያምታታውና የተለያየ ሐሰት እምነቶች ውስጥ እንድንገባ ያደርግ ነበር ስለዚህ እንደዛ አይነት ሁኔታ እንዳይኖር ነው እግዚአብሔር መጽሐፍ ቅዱስ የገዛ ቃሉ ተጽፎ ተጠርዞ እኛ እንድንጠቀምበት ያደረገው እና እግዚአብሔርን ለማወቅ የምንችለው በመጽሐፍ ቅዱስ አማካኝነት ነው። ስለ ሰውም እውነተኛ ማንነት ማወቅ የምንችለው በመጽሐፍ ቅዱስ አማካኝነት ነው። ምክንያቱም መጽሐፍ ቅዱስ ነው እነዚህን ነገሮች ያለምንም መዛባት በትክክል የጻፈው። በቅርብ ጊዜም በዚህ በሬዲዮ ሳገለግል አንድ ጥያቄ ስለ መጽሐፍ ቅዱስ ተጠይቄ ነበር እና ጥያቄው ላይ የመለስኩላቸው መልስ መጽሐፍ ቅዱስ ዲፕሎማቲክ መጽሐፍ አይደለም ማለት። ዲፕሎማቲክ መጽሐፍ አይደለም ማለት ምን ማለት ነው? አንዳንድ ሰዎች የሰሩትን ስህተት ደብቆ ስህተቱን እንዳልሰሩ አድርጎ የሚያቀርብ መጽሐፍ አይደለም መጽሐፍ ቅዱስ። ዳዊት ኃጢአት ሰርቷል። ዳዊት ኃጢአት ሰርቷል አለቀ። የእግዚአብሔር ቃል ነው። ከዛም የምንማረው ትምህርት አለ ግን ዳዊት ንጉሥ ስለነበረ የሰራውን ነገር ሸፍኖ ሸፋፍኖ አስመስሎ የሚያልፍ መጽሐፍ አይደለም መጽሐፍ ቅዱስ ለዚህ ነው የእግዚአብሔር ቃል ነው እንዳለ የእግዚአብሔር ቃል ነው እና ምን እንለዋለን ትሩዝ ቱ ላይፍ ነው የምንለው ማለት ለህይወት ነገሮች እውነተኛ የሆነ መጽሐፍ ነው መጽሐፍ ቅዱስ ስለዚህ እነዛ ሰዎች በመንፈስ ቅዱስ አማካኝነት የጌታን መገለጥ የጌታ መገለጥ ተሰጥቷቸው ነው የጻፉት አሁን እዚህ ላይ በእንግሊዝኛ አልጻፍኩላችሁም፣ ግን ባለፈው ጊዜ የተናገርኩ ይመስለኛል። መጽሐፍ ቅዱስንና አጻጻፉን እኛ ደግሞ የሚኖረን አረዳድ በተመለከተ ሁለት ቃላቶች እንጠቀማለን። አንደኛው ቃል ኢንስፒሬሽን የሚለው ቃል ነው። እነዚህ የመጀመሪያዎቹ ጸሐፊዎች መንፈስ ቅዱስ እየመራቸው የጻፉበት የመንፈስ ቅዱስ አሰራር ነው። አሁን እኛ እንደዛ አይነት ስጦታ የለንም፣ ምክንያቱም መጽሐፍ ቅዱስ ተጽፎ ተጠርዟልና። አሁን ያለው ስጦታ ምንድን ነው? ኢሉሚኔሽን ነው። ማለት መጽሐፍ ቅዱስን ስናነበው ልክ ያ እነዚህ ይህን መጽሐፍ ያጻፈው መንፈስ እኛ ስናነበው እንዲገባን ያደርጋል። ይሄ ኢሉሚኔሽን ይባላል። እና እነዚህ እነዚህ ነገሮች ማወቅ በመጽሐፍ ቅዱስ ላይ ባለ በተመሰረተ እምነት ዙሪያ በጣም ጠቃሚ እውነት ነው ማለት ነው። ዝም ብሎ ማንም ሰው እምነታችንን ሊያዛባው ሊያዘናጋን ሊያወናብደን አይችልም ማለት ነው። ሁለተኛው ነጥቤ እንግዲህ ወደ ግልጽነቱ ነው የምመጣው። መጽሐፍ ቅዱስ በጣም ግልጽ መጽሐፍ ነው። የመጽሐፍ ቅዱስ ግልጽነት የሚባለውን ነገር በዚህ በመንፈሳዊው ትምህርት በኩል ሁለት ቃላት ተሰጥተውት ይታወቃሉ። አንደኛ ዘ ዶክትሪን ኦፍ ዘ ፐርስፒኪቲ ኦፍ ስክሪፕቸር ተብሎ ይታወቃል። ድሮ ፐርስፒኪቲ ኦፍ ስክሪፕቸር ነው የሚባለው። አሁን ግን ክላሪቲ ኦፍ ዘ ባይብል ወይም ክላሪቲ ኦፍ ስክሪፕቸር የሚል ስያሜ ተሰጥቶታል። ማለት በሁለቱም በኩል ምን ማለት ነው? የመጽሐፍ ቅዱስ ግልጽነት የሚል ትምህርት ነው ያለው። መጽሐፍ ቅዱስ ግልጽ ነው። እና ትምህርቱ የሚለው መጽሐፍ ቅዱስ ማንም ሰው ሕፃን ይሁን አዋቂ፣ ወጣት ይሁን ሽማግሌ፣ ሴት ይሁን ወንድ፣ የተማረ ይሁን ያልተማረ በትክክለኛ አይምሮ ቁጭ ብሎ መጽሐፍ ቅዱስን ጊዜ ሰጥቶ የሚያነበው ከሆነ መጽሐፍ ቅዱስ ውስብስብ ሆኖ አያገኘውም ማለት ነው። ግልጽ ነው መጽሐፍ ቅዱስ እና ተራና ያልተማሩ የሚባሉ ሰዎች ቢያነቡት ይገባቸዋል። ግልጽ ነው የተማሩ በእውቀት በጣም የመጠቁ ሰዎች ለደረጃቸው የሚመጥን ሆኖ ሊገባቸው የሚችል መጽሐፍ ነው። በጣም የሚገርም መጽሐፍ ነው። ሳይንቲስቶች ሲያነቡት ይገረማሉ፣ ተራ ሰዎችም ሲያነቡት ይገረማሉ። ምክንያቱም በእግዚአብሔር ምሪት የተጻፈ መጽሐፍ ስለሆነ በየትኛውም ደረጃ በማንኛውም ሁኔታ ውስጥ ላሉ ሰዎች አይምሮና መረዳት ግልጽ የሆነ መጽሐፍ ነው። ልጆች፣ ወጣቶች ቢያነቡት የሚገባ ግልጽ የሆነ መልእክት ያለው መጽሐፍ ነው። ስለዚህ እኔ በመጽሐፍ ቅዱስ በጣም ደስ ይለኛል፣ እኮራለሁ። እግዚአብሔር ይህንን እድል መጽሐፍ ቅዱስን ለማግኘት ለማንበብ መቻላችንን ራሱ እንደ ልዩ እድል ነው የምቆጥረው። ታዲያ መጽሐፍ ቅዱስ ግልጽ በመሆኑ በዓለማችን ውስጥ እየሆነ ስላለው ነገር ቅድምም እንዳልኩት ትክክለኛ ምክንያት ስለ ሰዎች ባህሪ ለምንድነው ሰዎች የሚያደርጉትን የሚያደርገው የሚያደርጉት የሚለውን በግልጽ የሚናገር ክፍል ቢኖር መጽሐፍ ቢኖር እውነት ቢኖር መጽሐፍ ቅዱስ ብቻ ነው። ግን እዚህ ጋር መጽሐፍ ቅዱስ ግልጽነትን ስናገር መጽሐፍ ቅዱስ ግልጽነቱን በተመለከተ የተለያዩ አመለካከቶች በዚህ ከመጀመሪያው መቶ ክፍለ ዘመን ጀምሮ እስከ አሁን ድረስ እንዳሉ ልገልጽላችሁ እፈልጋለሁ። ይሄንን ማወቅ በጣም እንድንጠነቀቅ ያደርገናል። አንዳንድ የ በትልቅ ደረጃ የተዋቀሩ የክርስቲያን ኦርጋናይዜሽኖች ወይም ቤተ ክርስቲያንን የሚሉ ለምሳሌ እንደ ካቶሊክና እንደ ኦርቶዶክስ መጽሐፍ ቅዱስ ለማንኛውም ሰው እኩል ግልጽ አይደለም፣ ማለት ግልጽ አይደለም የሚል ትምህርት አላቸው እና መጽሐፍ ቅዱስ የሚገባው ለተለዩ ለተወሰኑ ለተለዩ ልዩ ደረጃ ላይ በመንፈሳዊ ዓለም ለደረሱ ነው ማለት ጳጳሶች ወይም ደግሞ የተለየ ደረጃ ላይ ያሉ አይነት ሰዎች ነው፣ ቅዱሳን የተባሉ ሰዎች ነው የሚገባቸውና ለሁሉም ሰው የተሰጠ ለሁሉም ሰው የሚገባ መጽሐፍ አይደለም የሚል አመለካከት ነበራቸው። ይህ የክርስትና እምነት የታድሶ እንቅስቃሴ በ15ኛው መቶ ዘመን ከተጀመረ በኋላ በእርግጥ የመጀመሪያዎቹ የሐዋርያት ዘመንም ሰዎች ሁሉ እንዲገባቸው ነው የተጻፈው የሚል እምነት ነበራቸው። ይሄ እምነት እንደገና ታድሶ በ1540ዎቹ ውስጥ ማለት ነው መጽሐፍ ቅዱስ ለሰው ሁሉ ነው የተጻፈው ሕፃናትም ትልልቆችም ትንንሾችም ቢያነቡት ይገባቸዋል። የተማረም ያልተማረም ሰው ይገባዋል። የተወሰኑ ቀሳውስት እና ካህናት፣ ጳጳሳት ብቻ አይደለም መጽሐፍ ቅዱስ የሚገለጥላቸው። መጽሐፍ ቅዱስ ለሁሉ ሰው ይገለጣል የሚል እንቅስቃሴ ተነሳ። ከዛ በመቀጠል ምን ሆኖ ተገኘ? ይሄ የህትመት መጽሐፎችን አትሞ የማሰራጨት አዲስ ግኝት ተደረገ። ከዛ የተነሳ መጽሐፍ ቅዱስ እየታተመ ለሰዎች ሁሉ መዳረስ ጀመረ። እነዚህ እንግዲህ ከ1500 ክፍለ ዘመን በኋላ የመጣ እድገት ነው። ግን ከዛ በፊት መጽሐፍ ቅዱስ ይዞ መገኘት ኢንኬዝ መጽሐፍ ቅዱስ ይዛችሁ ብትገኙ እና መጽሐፍ ቅዱስ ቃልን ተራ ሰዎች ሆናችሁ በቃላችሁ ይዛችሁ ብትገኙ እስከ ማስገደል የሚያደርስ ትልቅ የሚያስቀጣ ነበረ። እና ከዚህ ከተሃድሶ ዘመን በኋላ ግን ሰው ሁሉ መጽሐፍ ቅዱስ እንዲኖረው፣ ሰው ሁሉ መጽሐፍ ቅዱስን እንዲያነብ መጽሐፍ ቅዱስ ግልጽ እንደሆነ ለሰዎች ሁሉ መነገር ጀመረ። እነዚህን ማርቲን ሉተር የሚባሉት የተሃድሶ መሪዎች ለሰዎች ሁሉ ግልጽ የሆነ መጽሐፍ ነው፣ መጽሐፍ መጽሐፍ ቅዱስ ለተወሰኑ ሰዎች ብቻ አይደለም፣ ማንም ሰው ቢያነበው ሊረዳው ይችላል፣ እግዚአብሔር የጻፈው እንደዛ እንድንሆን ነው የሚለውን ነገር በስፋት በግልጽነትም ይናገሩ ነበር። ይሄ የኔን ርዕስ ጠዋት ፓስተር ዚ ፓስተር ዋይገል ካየው በኋላ አንድ ነገር ተናገረ። ይሄ በጣም በጣም በጣም መሰረታዊ ነገር ነው እና ሁለቱ ትልልቅ ሐዋርያት ይህንን በጽሁፎቻቸው መደምደሚያ ላይ አስፍረውታል እና አንደኛው አለ ጳውሎስ ነው በዚህ በሁለተኛ ጴጥሮስ ላይ የመጨረሻ መጽሐፉ እንደሆነ በመቁጠር በሁለተኛ ጴጥሮስ ላይ ይህንን ነው የተናገረው። በሁለተኛ ጢሞቴዎስ ላይ ይህንን የተናገረው። እና ጴጥሮስም ደግሞ በሁለተኛ ጴጥሮስ ላይ ቅድም እንዳነበብኩላችሁ የተናገረው ይህንን ነው እና ሁለቱም ስለ መጽሐፍ ቅዱስ ግልጽነት ነው የተናገሩት ብሎ ለሕዝቡ ሲናገር ነበር። እና ልክ ነው መጽሐፍ ቅዱስ በጣም ግልጽ መጽሐፍ ነው። እና ግን የግልጽነቱ መሰረት ምንድን ነው የሚል ጥያቄ ልንጠይቅ ይገባል። የመጽሐፍ ቅዱስ የግልጽነት መሰረቱ የእግዚአብሔር ቃል መሆኑ ነው። አሁንም አንድ ነገር ልንገራችሁ። እኔ ለንደን እያለሁ ኢምፔሪያል ኮሌጅ ኢምፔሪያል ኮሌጅ የሚባለው ለንደን ከተማ ውስጥ ትልቅ ኮሌጅ ነው። ማለት እንደ ኦክስፎርድ ኮሌጅ የሚቆጠር ነው። በዓመት 18 ሺህ እስከ 20 ሺህ የሚሆኑ ተማሪዎች ከዓለም ሁሉ ይቀበላል። እዛ በየዓመቱ የወንጌል ስርጭት እናከናውናለን እኔ ነበርኩ ምመራው እና ብዙ የተለያየ ሃይማኖት ሰዎች መጥተው ጥያቄ ይጠይቃሉ እና ለነዛ ጥያቄዎች መልስ ያው መስጠት እንዲሰጡም ወጣቶችን አሰለጥን ነበር እና ያን ጊዜ ብዙ ሰዎች የእነሱን ሃይማኖት መጽሐፍ ከኛ ከክርስትና እምነት መጽሐፍ ከመጽሐፍ ቅዱስ ጋር እንድናወዳድር ይነግሩናል እና ያንን ያን ጊዜ እኔ የምጠይቃቸው ጥያቄ የራሳችሁ መጽሐፍ ስለዚህ ስለዚህ ጉዳይ ምንድን ነው የሚለው የሚለውን ስጠይቃቸው ምንድን ነው ይላሉ። ይሄ የኛ የሃይማኖታችን ስኮላሮች ናቸው ይህንን ሊነግሩን የሚችሉት የሚል ነገር ይነግሩ ነበር። እኔ ግን መልሽ የምነግራቸው ኖ፣ የኛ መጽሐፍ ግን ስኮላር አይፈልግም። አንተም ብታነበው ይገባሃል። ማንኛውም ሰው በየትኛውም ደረጃ ቢያነበው ይገባዋል። ምክንያቱም የእግዚአብሔር ቃል ነው የተጻፈው ለሰዎች ነው ለሰዎች የተጻፈው ቃል ሰዎች በሚገባቸው ቋንቋ በሚገባቸው መንገድ በጣም ግልጽ በሆነ ሁኔታ ነው መጽሐፍ ቅዱስ የተጻፈው። ስለዚህ እኔ መጽሐፍ ቅዱስን ለመረዳት እስኮላር አልጠይቅም፣ እስኮላርም ጋር አልሄድም። አነቧዋለሁ፣ ካልገባኝ እንደገና ጸልያ አነበዋለሁ፣ ካልገባኝ እንደገና ግራመሩ፣ ሰዋስው አገባቡን በሚፈቱ ቃሎች በመጠቀም እንደገና አነቧዋለሁ። ይገባኛል ደግሞም ከሁሉ በላይ ይህንን የሚገልጽ መንፈስ ቅዱስ በውስጣችን ስላለ ያስረዳናል። ስለዚህ የግልጽነቱ መሰረት የእግዚአብሔር ቃልነቱ ነው። እግዚአብሔር እንዲጻፍ ያደረገው ለሰዎች ልጆች ጥቅም ነው። ስለዚህ ሰዎች ልጆች ነገሮች እንዲወሳሰቡባቸው እግዚአብሔር በፍጹም አይፈልግም። ስለዚህ ለእያንዳንዳችን እንዲገባን ተደርጎ የተጻፈ ነው። መንፈሳዊ ጥቅም እና ራሱን እግዚአብሔርን እንድናውቅ እግዚአብሔር ራሱ በዚህ መልክ ያቀናበረው መጽሐፍ ነው። ስለዚህ የግልጽነቱ መሰረት የእግዚአብሔር ቃልነቱ ነው። ለመንፈሳዊ ጥቅም ነው። እሱን እንድናውቀው የምንችለው በመጽሐፍ ቅዱስ ስለሆነ ለሁላችንም ስለሆነ፣ በዚህ መልክ ነው መጽሐፍ ቅዱስ የተጻፈው። አሁን ቀጥሎ የማስረዳችሁ ቃል የመጽሐፍ ቅዱስ ግልጽነት ከራሱ ራሱ ስለ ራሱ ምንድን ነው የሚለው መጽሐፍ ቅዱስ ግልጽነቱን በተመለከተ እና ጥቂት ነገሮችን ከመጽሐፍ ቅዱስ ላይ እየጠቀስኩ ላሳያችሁ ሞክራለሁ። መንፈሳዊ ግንዛቤን፣ እውነትን ለመስጠት ከህፃንነት ጀምሮ ያነበቡ ሰዎች እንዲገባቸው ነው እግዚአብሔር ያደረገው። አሁን ለምሳሌ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ሲጽፍ፣ ባለፈውም አይተነዋል። ቁጥር ምዕራፍ 3 ሁለተኛ ጢሞቴዎስ ቁጥር 15 ጀምሮ ምን ብሎ ተናግሯል? አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር። ከማን እንደተማርከው ታውቃለህና፣ ከህፃንነትህም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍትን አውቀሃል። ከህፃንነቱ ጀምሮ ጢሞቴዎስ ያነብ እንደነበረ ቅዱሳን መጽሐፍትን ያውቅ እንደነበረ በእርግጥ በቤተሰብ ውስጥ እናቱ እና አያቱን ጠቅሶ ሐዋርያው ቅዱስ ጳውሎስ በምዕራፍ አንድ ላይ ሲጠቅስ ታውታላችሁ። ለምሳሌ ምዕራፍ አንድ ላይ ብትመጡ ይህንን ቃል ይናገራል። ለሊትና ቀን በልመናዬ ሳላቋረጥ ስለማስብህ እንደ አባቶቼ አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ ብሎ ጢሞቴዎስ እውነተኛ አማኝ እንደነበረ በጸሎት ሚተጋ እንደነበረ የሚገልጽ ክፍል ይናገራል። እምባህን እያሰብኩ በደስታም ሞላ ዘንድ ላይህ እናፍቃለሁ። ባንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትህም በኤዊንቄ ነበረባቸው፣ ባንተም ደግሞ እንዳለ ተረድቻለሁ ብሎ በቤት በአያቱና በእናቱ እጅ በደንብ መጽሐፍ ቅዱስን እንዲማር እንደተደረገ ማስተዋል እንችላለን። ስለዚህ የመጽሐፍ ቅዱስ ግልጽነት እራሱ ከተጠቀሰው ቃል ከሕፃንነት ጀምሮ ያነበቡት የተማሩት ሰዎች ግልጽ ሆኖላቸው እንደነበረ ከራሱ መረዳት እንችላለን። ግን የሚቀጥሉትን የሚከተሉትን አንዳንድ ጥቅሶች ብናስብ ጥሩ ነው። መጽሐፍ ቅዱስ ቅድም በመጀመሪያ ላይ ያነበብኩላችሁ ቃል መዝሙረ ዳዊት መዝሙር 119 ቁጥር 105 ላይ ረጅሙ የመዝሙረ ዳዊት ምንድን ነው የሚለው በጣም የሚገርም ነገር ነው። ዳዊት እዚህ መዝሙረ ዳዊት 119 ላይ ያሰፈረው ወደኋላ ሄጄ ሌው በቃሌ ልነግራችሁ እችላለሁ። ምንድን ነው የሚለው ቃልህ ለመንገዴ ብርሃን፣ ለመንገዴ ለግሬ ብርሃን ለመንገዴ መብራት ነው የሚልን ነገር ነው እየተናገረው። በተለያየ ቦታ በመዝሙር ውስጥ በሙሉ ስለ እግዚአብሔር ቃል ነው የሚናገረው። የእግዚአብሔር ቃል እንዲህ ነው፣ የእግዚአብሔር ቃል እንዲህ ነው። ምንድን ነው የሚለው ህግህ ለግሬ መብራት፣ ለመንገዴ ብርሃን ነው። ህግህ ቃልህ ማለት ነው። ለእግራችን መብራት ነው። በጨለማ ዘመን ውስጥ ነው ያለ ነው። የእግዚአብሔር ቃል ለእግራችን መብራት፣ ለመንገዳችን ብርሃን ከሆነ በጣም ግልጽ ነው ማለት ነው። አንብበኑ አጥንተኑ የምንኖርበት ነገር ነው። ይሄ ደግሞ መሆን የሚችለው በጣም ግልጽና በጣም ቀላል ለመረዳት ቀላል ከሆነ ብቻ ነው። እዚህ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እስከ 17 ላይ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ሲናገር፣ ይሄ ቃል በጣም ጠቃሚ ነው። ግልጽ ከሆነ ብቻ ነው ጠቃሚ ሊሆን የሚችለው። እና ምን ምን ብሎ ተናግሯል? የእግዚአብሔር ሰው ፍጹም ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ማለት ኢንስፓየርድ ወርድ ኦፍ ጎድ ማለት ነው። ለትምህርት ለተግሳጽ፣ ልብን ለማቅናት በጽድቅ ላለው ምክር ይጠቅማል። በጣም ጠቃሚ ነው። ጠቃሚ ሊሆን የሚችለው ምን ከሆነ ብቻ ነው? ግልጽ ከሆነ ብቻ ነው። መጽሐፍ ቅዱስ በዚህ በተለያየ የመጽሐፍ ቅዱስ ክፍል ብትመለከቱ የተነገረው ለሆኑ ለአዋቂ ሰዎች ሳይሆን ለተራው ህዝብ ነው። አሁን ይህንም በተመለከተ ጥቂት ጥቅሶች እዚህ ጋር አስቀምጫለሁ። ለምሳሌ ዘዳግም ምዕራፍ ስድስት ቁጥር አራት ላይ ሙሴ ለህዝቡ ሲናገር ከእግዚአብሔር ተቀብሎ ሲናገር እስራኤል ሆይ ስማ። ይሄ በጣም የታወቀ ዘሼማ ተብሎ የሚጠራ ቃል ነው። እስራኤል ሆይ ስማ ጠቅላላ ህዝቡ ተራ ህፃን፣ ወጣት፣ ሽማግሌ፣ አዋቂ ደግሞ ሴት፣ ወንድ በሙሉ ነው። እስራኤል ሆይ በሚለው ቃል ውስጥ ያለው እና ስማ፣ አሁን የምነግረን ቃል ስማ። ይሄ ቃል ውስብስብ አይደለም፣ በጣም ግልጽ ነው። ሌላም ዘዳግም ላይ የተጠቀሰ ቃል አለ። ዘዳግም ላይ ምን የሚል ቃል አለ? ቃሉን እናደርገው ዘንድ ቃሉን ከባህር ማዶ ማን ነው የሚያመጣልን ብለህ እንዳትል ቃሉ በአፍህና በልብህ በጣም ቅርብ ነው ብሎ እግዚአብሔር፣ ኖ ቃሌ ሩቅ አይደለም፣ ቃሌ ግልጽ ነው፣ ድብቅ አይደለም። በአፍህ በልብህ፣ በእጅ ውስጥ ነው ያለው እና አንብበው ብሎ ሲናገር ታያላችሁ። ማርቆስ 12 ላይ በአዲሱ ትርጉም ምን የሚል ቃል አለ? የሌሎቹ ትርጉሞች ይህንን ደብቀውታል። ለተራው ህዝብ ጌታ ኢየሱስ ክርስቶስ ተናገረ ይልና ተራው ህዝብ ደግሞ በደስታ ይሰማው ነበር ይላል። አሁን ፈሪሳውያን፣ ሰዱቃዊያን፣ ጸሐፍት የሚባሉ በጣም ኤሊት የሚባሉ ሰዎች ነበሩ፣ የሃይማኖት ሊቃውንት። እነሱ በጣም ደስተኞች አልነበሩም። ተራው ህዝብ ግን ሲሰማ ጌታ ኢየሱስ ክርስቶስን በደስታ ይሰማው ነበር እና ይገባቸው ነበር ማለት ነው። ስለዚህ ግልጽ ነው መጽሐፍ ቅዱስ እንደዚህ ነው እያለ የሚናገረው ኤፌሶን ምዕራፍ አንድ ቁጥር አንድ አንደኛ ቆሮንቶስ ምዕራፍ አንድ ቁጥር ሁለት እነዚህ በሙሉ መልእክቶች የተጻፉት ለማን ነው የሚለውን ስታነቡ በኤፌሶን ላሉ ቅዱሳን ማለት ለማንኛውም ቸርች ውስጥ ላሉ ሰዎች ለተራው ህዝብ ነው ደብዳቤ የተጻፈው ስለዚህ መጽሐፍ ቅዱሳችን በራሱ የሚናገረው ራሱን የቻለ ግልጽነት እንዳለው ነው አሁን ዘዳግም ምዕራፍ ስድስት ቁጥር ስድስት እስከ ሰባት ላይ ሌላ አስደናቂ ቃል አለ ወላጆች ልጆቻቸውን እንዲያስተምሩ እግዚአብሔር እንደተናገረ ነው የምታዩት ላንብብላችሁ ዘዳግም ስድስት ስድስት እስከ ሰባት እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ ለልጆችህም አስተምረው በቤትህም ስትቀመጥ በመንገድም ስትሄድ ስትተኛም ስትነሳም ተጫወተው። በእጅህም ምልክት አድርገው እሰረው፣ አድርገህ እሰረው፣ በዓይኖችህም መካከል እንደ ክታብ ይሁንልህ፣ በቤትህም መቃኖች በደጆችህም በሮች ላይ ጻፈው እና እግዚአብሔር ነው የሚናገረው። እኔ ለአንተ ለህዝቡ ነው ለጠቅላላ የሚናገረው። ይህንን ዛሬ የማዝህን ይህንን ቃል ግልጽ የሆነውን ቃል በልብ ያዘው፣ ለልጆች አስተምረው በቤት ስትቀመጥ በመንገድ ስትሄድ ስትተኛ ስትነሳም ተጫወተው እና ይሄ ቃሌ ግልጽ ነው፣ ልጆችን ብታስተምራቸው ይገባቸዋል ብሎ እግዚአብሔር እንደተናገረ ትመለከታላችሁ። እንግዲህ መጽሐፍ ቅዱሳችን የእግዚአብሔር ቃል ነው። በጣም ግልጽ እንደሆነ ነው ራሱ የሚናገረው። ድብቅ የሆነ ነገር የለውም። ምስጢር የሆነ ነገር የለውም። ሁሉም ነገር በግልጽ የገለጸ መጽሐፍ ነው። ስለዚህ መጽሐፍ ቅዱስ ግልጽነት በልባችን ኖሮ እኛ መጽሐፍ ቅዱስን የማንበብ ነገር ሊኖረን ይገባል። እዚህ ጋ አንድ የጠቀስኩት ጥቅስ አለ ሐዋርያት ስራ ምዕራፍ 17 ቁጥር 11 ላይ ስለ ሆኑ አገር ሰዎች ነው የሚናገረው እነ ጳውሎስ እና ከጳውሎስ ጋር የነበሩ ሐዋርያት በዚህ በቆሮንቶስ አካባቢ ይሰብኩ ነበር። በተሰሎንቂ አካባቢ ይሰብኩ ነበር። ተሰሎናይካ በሚባለው አካባቢ ግሪክ አካባቢ ያሉ ሀገሮች ናቸው። እና እዛ ቤሪያም በሚባል ቦታ ላይ የተወሰኑ ሰዎች ነበሩ፣ የብሉይ ኪዳንን እምነት በደንብ የሚያውቁ እነ ጳውሎስ የሰበኩትን ስብከት በደንብ ከሰሙ በኋላ ይሄ ነገር እውነት ነው ወይ ብለው መጽሐፍ ቅዱስን ወደ ብሉይ ኪዳን ሄደው በማገናዘብ ይመረምሩ ነበረ እና በኋላ እውነት ሆኖ አገኙትና ተቀበሉት ይላል መጽሐፍ ቅዱስ። ግልጽ ነው የሚለውን ነገር ነው እየተናገርኩ ያለሁት። እና ታዲያ መጽሐፍ ቅዱስ ግልጽ ነው እና ከግልጽነቱ የተነሳ ጌታ ኢየሱስ ክርስቶስ በዚህ በመጽሐፍ ቅዱስ ቃል ጭምር ነው እኛ መኖር ያለብን የሚለውን ነገር በዲያቢሎስ በተፈተነ ጊዜ ሲናገረው ታያላችሁ። ማቴዎስ ወንጌል ምዕራፍ አራት ላይ ጌታ ኢየሱስ ክርስቶስ አርባ ቀንና አርባ ሌሊት ጾመና መንፈስ ወደ ምድረ በዳ መርቶ ጾመና፣ ከዛ በኋላ በጾሙን ሲጨርስ ሰይጣን መጥቶ ጌታ ኢየሱስን ፈተነው። የመጀመሪያው ፈተና ምን የሚል ነው? ፈታኝም ቀርቦ የእግዚአብሔር ልጅ ከሆንህ ከነዚህ ድንጋዮች እንጀራ እንዲሆኑ በል። ርቦሃል እና ስለ ራብህ እነዚህን ድንጋዮች እንጀራ የሆኑ በልና የእግዚአብሔር ልጅ ስለሆንክ ሁሉን ስለምትችል አንስተህ ብላ የሚል ነገርን ጠየቀው። ጌታ ኢየሱስ ግን መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። በጣም የሚገርም አስደናቂ መልስ ነው ልክ ይሄ ይሄ ቃል ብሉይ ኪዳንም ውስጥ ዘዳግም ስምንት ላይ እንዳለ ተጽፏል ጌታ ኢየሱስ ክርስቶስ የተናገረው ከእግዚአብሔር ቃል ላይ ነው እና ለእስራኤላውያን በሙሉ የተነገራቸውን ነገር አሁንም ለሰይጣን ሲነግረው ለእኛም ደግሞ ሲነግረን ነው የምታዩት ሰው በእንጀራ ብቻ አይኖርም ሰው በእንጀራ ብቻ የሚኖር ከሆነ አራዊት ነው የሚሆነው ስድ ነው የሚሆነው ልቅ ነው የሚሆነው ሰው በእንጀራ ብቻ የሚኖር ከሆነ በምድራዊ ነገር ብቻ የሚኖር ከሆነ እንደ ማንኛውም ዓለማዊ ነው የሚሆነው እና ጌታ ኢየሱስ ክርስቶስ ሰው መኖር የሚችለው ከእግዚአብሔር አፍ በሚወጣ ቃል ጭምር ነው። ከእግዚአብሔር አፍ የወጣው ቃል የሰው የነፍሱ የህይወቱ ምንድነው? ምግብ ነው። አሁን ይህንን ሳስብ እኔ እንጀራን እንድታስቡ ፈልጋለሁ። እንጀራ መቼም ድብቅ ሚስጥራዊ ነገር አይደለም፣ ግልጽ የሆነ ነገር ነው። ልክ የእግዚአብሔርም ቃል እንደዚሁ ግልጽ የሆነ ነገር ነው። ለነፍሳችን ለህይወታችን የሚጠቅም ምግብ ነው እና ይሄ ስለ እግዚአብሔር ቃል ግልጽነት መጽሐፍ ቅዱስ ራሱ የሚናገራቸው ማስረጃዎች ናቸው። የመጽሐፍ ቅዱስን ግልጽነት በተመለከተ አንዳንድ ጥንቃቄዎች ማድረግ ያስፈልጋል። አሁን እዚህ የሚቀጥለው ነጥቤ ይህንን ነው የሚያሳየው። እነዚህን ጥንቃቄዎች ጀስት ላይምሯችሁ እናገርና ወደ ግልጽነት ጠቃሚ ሀሳቦች እመጣለሁኝ። የመጽሐፍ ቅዱስ ግልጽነትን በተመለከተ ጥንቃቄ ልናደርግባቸው የሚገቡን ነገሮች አሉ እና አንድ አራት ነጥቦች አስቀምጫለሁ። አንደኛ የመጽሐፍ ቅዱስ ግልጽነት ለሁሉም የመጽሐፍ ቅዱስ ክፍሎች እኩል አይደለም። ማለት ምን ማለት ነው? አንዳንድ ከባድ የሆኑ ለመረዳት ከባድ የሆኑ የመጽሐፍ ቅዱስ ክፍሎች አሉ እና እነዚያ ግልጽ ናቸው፣ ግን ለመረዳት ከባድ ናቸው። ስለዚህ ምን ያስፈልጋቸዋል? እንደዚህ አይነት ቦታዎች ጥንቃቄ የተሞላበት ጥናት ያስፈልጋቸዋል። እና ምንድን ነው ቃሉ የሚለው የግሪኩ የሂብሩ ብሎ ማገናዘብን፣ መመርመርን፣ ቀስ ብሎ ማጥናትን የሚጠይቁ ክፍሎች አሉት። ለምሳሌ ስለ መጨረሻው ዘመን እንደዚሁ ደግሞ አሁን በዘመኑ የሐሰት አስተማሪዎች ስለሚጠቅሷቸው ነገሮች የሚያስተምሯቸው የስተት ትምህርቶች አሉ። ለምሳሌ ሰው አምላክ ነው የሚሉ ልክ እንደ መላእክት እንደ አምላክ ነው የሚሉ ጥቅሶችን ወስደው እነዛን ሰው አምላክ ነው፣ እኛም አምላክ ነን የሚሉ ሰዎች አሉ። ሰው እንደ እግዚአብሔር ነው፣ አይሞትም፣ አይሸመግልም፣ አያረጅም የሚሉ ሰዎች አሉ። እነዚህ ክሬዚዎች ናቸው። የመጽሐፍ ቅዱስን ቃል በትክክል ቁጭ ብለው ሳያጠኑ ራሳቸው ኮንፊውዝ ሆኖ ሰዎችን ኮንፊውዝ የሚያደርጉ ናቸው። እና እንደዚ አይነት ክፍሎች ስላሉ ጥንቃቄ መደረግ አለበት፣ ግልጽነቱ ማለት ነው። ሁለተኛ የመጽሐፍ ቅዱስ ትምህርት በሁሉም ቦታ እና ሰዎች እኩል ቀላል አይደለም ማለት ግልጽ ነው። ግን አሁንም ማሰርጸው ሀሳብ ምንድን ነው? የማይገቡ ነገሮች ሊኖሩ ይችላሉ። ለዚህ ነው አስተማሪዎች፣ ሰባኪዎች በትክክል ምን እንደሚል ተረድተው ማስተማርና መስበክ ይገባቸዋል አሁን ይህንን ሳስብ መጽሐፈ መክብብ ላይ በጣም የሚገርም አንድ ቃል አለ እሱን ባነብላችሁ ጥሩ ነው ጊዜን እቆጣጠራለሁ መጽሐፈ መክብብ ምዕራፍ 12 የመጨረሻው ምዕራፍ ነው ምን የሚል ቃል አለ? የሚገርም ነው። እኛ ኢትዮጵያ ውስጥ እያለን ለሰባኪዎች ትምህርት መነሻ አድርገን እንጠቀምበት ነበር። ላንብብላችሁ። ሰባኪው ይላል ቁጥር ዘጠኝ ላይ ጠቢብ ስለሆነ ለሕዝቡ እውቀትን አስተማረ። እሱም ብዙ ምሳሌዎችን መረመረና ፈላለገ ደግሞ ማስማማ ይሄ ሰባኪ ያስፈልጋል፣ አስተማሪ ያስፈልጋል ብያቸዋለሁ። ለማስተማር ሰባኪው ምን ማድረግ አለበት? ብዙ ምሳሌዎችን መመርመር፣ መፈላለግ፣ ማስማማት አለበት። እነዚህ ሶስት ነገሮች በሰባኪው ስብከት ውስጥና ትምህርት ውስጥ መኖር አለባቸው። ሰባኪው የአማረውን በቅ የተጻፈው ነው። እውነተኛውን ቃል መርምሮ ለማግኘት ፈለገ። የእግዚአብሔርን ቃል ነው እና እንደዚህ አይነት ስራ የሚያስፈልገው እንደሆነ እና አንዳንድ ግልጽ ያልሆኑ ክፍሎች እኩል ቀላል ለመረዳት ያልሆኑ ክፍሎች በሰባኪዎች በአስተማሪዎች መብራራት ይኖርባቸዋል። ሶስተኛ፣ ትርጉም ማብራሪያ፣ ገለጣ እና የመጽሐፍ ቅዱስ አስተማሪዎች አያስፈልግም ማለት አይደለም። መጽሐፍ ቅዱስ ግልጽ ነው ስንል ኦ እንግዲም ቤተ ክርስቲያን መሄድ የለብኝም፣ አስተማሪዎች እና ሰባኪዎች አያስፈልጉም የሚል ግንዛቤ ውስጥ እንድንገባ አያደርግም። ይሄ የመጽሐፍ ቅዱስ ግልጽነት ዶክትሪን ወይም ትምህርት ምክንያቱም አስተማሪዎች፣ ፓስተሮች በየጊዜው እግዚአብሔር እያስነሳ እንዲያስተምሩ የሚያደርግበት ምክንያት አስተማሪዎች አያስፈልጉም ወደሚል ድምዳሜ መምጣት እንደሌለብን ነው። እዚ ጋር አንድ የሰጠሁት ማስገንዘብ ያለ ሐዋርያት ስራ ምዕራፍ ስምንት ላይ ትዝ ይላቸው እንደሆነ ኢትዮጵያዊ የገንዘብ ሚኒስቴር ከኢትዮጵያ ተነስቶ ኢየሩሳሌም ሄዶ ሰግዶ ሲመለስ የመጽሐፍ ቅዱስ ገዝቶ ሊሆን ይችላል። ወይም በፊት የነበረው ኢሳያስ 53ን ያነብ ነበር እና ፊሊጶስ ዲያቆኑ ቀርቦት የምታነበውን፣ ጮክ እያለ ነው የሚያነበው። የምታነበውን ታስተውለዋለህ እንዴት ሲለው እኔ የሚያስረዳኝ ሳይኖር እንዴት ይገባኛል ብሎ ነው የተናገረው። እና የሚያስረዳ ሰው መኖር አስፈላጊ ነው፣ አያስፈልግም ልንል አንችልም ማለት ነው። ጌታ ኢየሱስ ክርስቶስ ራሱ ሞቶ ከተነሳ በኋላ አርባ ቀን የታያቸው ለደቀ መዛሙርቱ ብዙ ነገሮችን እንደገና እንደገና እንደገና እንዲያስታውሱ እንዲገባቸው ለማድረግ እንደነበረ ሁሉ መጽሐፍ ቅዱስ ያሳስበናል። ስለዚህ የመጽሐፍ ቅዱስ ግልጽነት ዶክትሪንና ትምህርት እነዚህ አስተማሪ አያስፈልግም፣ ሁሉም ነገር በማንኛውም ጊዜ ይገባኛል ወይም ግልጽ ነው መጠየቅ አያስፈልገኝም የሚሉ ነገሮች ውስጥ ሊያስገባን አይችልም። በትህትናና በእውነት አንብበን ያልገባንን መጠየቅ አለብን። ግን በጣም በጣም መሰረታዊ የሆኑ ለደህንነት ለምሳሌ ጌታ ኢየሱስ ክርስቶስን በማመን ደህንነት እንደሚገኝ በጣም ግልጽ ነው። ማንም ሰው በሚገባው መልክ ነው የተጻፈው። ጌታ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ መስቀል ላይ ተሰቅሎ መስቀል ላይ ሞቶ እንደገና ተቀብሮ ደግሞም ተነስቶ አርባ ቀን አስተምሮ ወደ ሰማይ አረገ። ይሄ አሁን ውስብስብ አይደለም፣ በጣም ግልጽ ነው። ጌታ ኢየሱስ ክርስቶስ የሞተው ለኃጢአት ነው፣ ለእኛ ኃጢአት ነው። እነዚህ እነዚህ መሰረታዊ ነገሮች በሙሉ በጣም ግልጽ በጣም ግልጽ በጣም ግልጽ ናቸው፣ እግዚአብሔር ይመስገን። ስለዚህ እነዚህ እነዚህ ነገሮች በጥንቃቄ እንድናይ ያስፈልጋል። ቀጥሎ የመጽሐፍ ቅዱስ ግልጽነት ጠቃሚ ሀሳቦች እናገራለሁ። አራተኛ ወይም አምስተኛ ነጥቤ ነው መሰለኝ። የመጽሐፍ ቅዱስ ግልጽነት ጠቃሚ ሀሳቦች የመጽሐፍ ቅዱስ ግልጽነት ጠቃሚ ሀሳቦች መካከል አንድ አራት ነገሮች ወይም ስድስት ነገሮች አሉ መሰለኝ። ፈጠን ፈጠን ብዬ እነግራቸዋለሁ። አንደኛው መጽሐፍ ቅዱስ ህፃናት እንኳ ሊረዱት የሚችል ግልጽነት እንዳለው አሁን መዝሙር 119 ቅድም ያነበብኩላችሁ ክፍል ላይ ቁጥር 130 ላይ ብትመጡ የእግዚአብሔር ቃል ህፃናትን ምን ያደርጋል ይላል ጠቢባን ያደርጋቸዋል ይላል ማለት ይሄ ከዚህም በፊት ተናግር ያለው መሰለኝ ህፃናት የሚለው የብሉይ ኪዳኑ የሂብሩ ቃል ምን የሚል ቃል ነው ልጆች እንደ ሂዊ አይነት ልጆች ማለት አይደለም አይምሯቸው ቶሎ የማይገባው እንደዛ አይነት ሰዎች ናቸው በእንግሊዝኛ ሲምፕል ሲምፕሎች ይሏቸዋል ሲምፕል ሰዎች አይምሯቸው የሆነ ዝግተኛ የሆነ አይነት ሰዎች ነው። ፊዚካሊ ደህና ናቸው ግን ቶሎ ነገር የማይገባቸው ማስተዋል የማይችሉ እንደዛ አይነት ሰዎች ማስተዋል እንዲኖራቸው አይምሯቸው መክፈት ይችላል። እና እነሱ እንኳን ሊረዱት ይችላል የሚል ሀሳብ ነው መጽሐፍ ቅዱስ ያለው። እና በጣም አስደናቂ መለኮታዊ ቃል ነው። ሁለተኛ መጽሐፍ ቅዱስ ለአዋቂዎችና ተመራማሪ ነን ለሚሉ ሰዎችም መረዳት የሚመጥን ነው። ዝም ብሎ ተራ መጽሐፍ አይደለም። ተራ ሰዎች ይገባቸዋል፣ ግን ተራ መጽሐፍ አይደለም። አይምሯቸው ምጡቅ ነው ለሚባሉ ሳይንቲስቶችም እንኳን ብቁ የሆነ አሳማኝ የሆኑ መለኮታዊ የሆነ መልእክት ያለው መጽሐፍ ነው እግዚአብሔር እየተመሰገነ ይሆን ስለዚህ ይሄንም በተመለከተ አንድ ማቀርበው ማስረጃ አለ ኦገስቲን ኦፍ ሂፖ የተባለ ሰው ነው ኦገስቲን ኦፍ ሂፖ አሁን ሞሮኮ የምትባለው አካባቢ የነበረ ሰው ነው በዚህ በ አራት መቶ ዓመት አካባቢ እና ካቶሊኮች ቅዱስ ኦገስጢኖስ ይሉታል። ኦርቶዶክሶችም እንደዚሁ ቅዱስ ኦገስጢኖስ ይሉታል እና ያ ሰው በትክክለኛ መጽሐፍ ቅዱስን እኛ እንደምናስተምረው ያስተማረ ሰው ነው። ግን በመጀመሪያ እልም ያለ ፈላስፋ ነው። በጣም ከሃዲ ፈላስፋ ነው። በፈላስፋነቱ ከአፍሪካ ተነስቶ ምን ያህል በእውቀት የመጠቀ ሰው እንደነበረ መገመት ትችላላችሁ። ብዙ ሌክቸሮቹን ሌክቸር የሚያደርገው ጣሊያን አካባቢ እስከ ስፔን ድረስ በመጓዝ ነበር እና የታወቀ ሌክቸረር ነው። የታወቀ ኦራተር ነው ማለት ተናጋሪ ሰው ነው እና እናቱ አማኝ ናት። እናቱ ሁልጊዜ ልጇ እንዲለወጥ ትጸልይ ነበር። አንድ ቀን እግዚአብሔር በሮሜ መጽሐፍ ከሮሜ መልእክት ላይ በተቀዳ በወጣች አንዲት ጥቅስ አማካኝነት ቁጭ ብሎ አትክልት ውስጥ እያሰበ ወረቀቷ በነፋስ እየተግለበለበች መታ፣ አነበበ፣ ልቡ ተነካ፣ ቻሌንጅድ ሆነ። እና ከዛ ጌታን ተቀብሎ ተለወጠ እና በጣም በጣም አስደናቂ የክርስትና አስተማሪ ሆነ። በነገራችን ላይ ትልልቆቹ በዓለም ላይ የታወቁት ቴዎሎጂያን በጥንቱ ጊዜ የአፍሪካ ሰዎች ነበሩ። እና በጣም አስደናቂ ነገር እግዚአብሔር በአፍሪካውያን ሰርቷል። አሁን ኦርቶዶክስ ውስጥ አትናሽስ የሚባል ሰው አለ የሚታወቅ ስለ ስላሴ ስላሴ የሚባለውን እምነት መጽሐፍ ቅዱስ እንደሚያስተምር መጀመሪያ በትልቅ ጉባኤ በተደረገ ክርክር ተከራክሮ ያሳመነ አፍሪካዊ ነበር እና አፍሪካውያንን እግዚአብሔር ተጠቅሞባቸዋል ልላቸው ነው። ታዲያ መጽሐፍ ቅዱስ ለንእዛም ሌቭል ላይ ላሉ ትልልቅ አዋቂ ሰዎች የሚመጥን እና ቻሌንጅ የሚያደርግ አዲስ ህይወት አዲስ ብርሃን እንዲያዩ የሚያደርግ መጽሐፍ ነው። ዘመን የማይለውጠው አስደናቂ መጽሐፍ ነው። ሶስተኛ፣ መጽሐፍ ቅዱስ አስፈላጊ በሆኑ ነገሮች ሁሉ ላይ ቅድም እንዳልኩት በጣም ግልጽ ነው። በጣም አስፈላጊ በሆኑ ነገሮች ሌላም ጊዜ የመጽሐፍ ቅዱስ ሰፊሸንሲ የሚባል ዶክትሪን አለ። እሱን እነግራቸዋለሁ። መጽሐፍ ቅዱስ አስፈላጊ ናቸው ለህይወት በሚባሉ ነገሮች ምንም ምንም ድብቅ ነገር የለውም። በጣም ግልጽ ነው። በጣም ግልጽ ነው። ስለዚህ አንድ ጊዜ እዚህም ጋር ያቀረብኩት ማሳሰቢያ አለ። አንድ ሰው እነዚህ መጽሐፍ ቅዱስ ግልጽ ሊሆን አይችልም ለሁሉም ሰው፣ የተወሰኑ ሰዎች ናቸው ማብራራት ያለባቸው የሚል ሰው አንድ የመጽሐፍ ቅዱስ ትምህርት ቤት አስተማሪን ይህን ጥያቄ ጠይቆት ነበር። እንዴት መጽሐፍ ቅዱስ ለሰው ሁሉ ግልጽ ሊሆን ይችላል? ሊሆን አይችልም እና የተወሰኑ ካህናት ወይም ቀሳውስት ወይም ጳጳሳት ናቸው መግለጥ ያለባቸው የሚለውን ሲጠይቀው ሰውየው ያነበበለት ሮሜ ሶስት ቁጥር 23 ነው ሮሜ 3 ቁጥር 23 ን አወጣና ምንድን ነው የሚለው ሮሜ 3 23 ልዩነት የለም ሁሉ ኃጢአት ሰርተዋል የእግዚአብሔር ክብር ጎሏቸዋል ይላል ይህንን ቃል አነበበለትና እስቲ ይህንን ቃል አስረዳኝ ምን እንደሚል እስኪ ንገረኝ አለው ሰውየው ሰው ሁሉ ኃጢአት ሰርቷል ማለት ነው ሰው ሁሉ ኃጢአት ከመስራቱ የተነሳ የእግዚአብሔር ክብር ጎሎታል በቃ ልክ እንደ ቃሉ ነው ትርጉሙ አለው እኔም አንተ እንደምትለው ነው የምተረጉመው ይሄ ውስብስብ ነው አይደለም። ሌላ መልአክ ከሰማይ መጥቶ ሊያብራራልኝ ይችላል? አያስፈልግም። መጽሐፍ ቅዱስ በጣም ግልጽ ነው መሰረታዊ በሆኑ ነገሮች ላይ እና እንደዚህ እንደሆነ እንድናውቅ ያስፈልጋል። አራተኛ፣ አንድ አንባቢ አንዳንድ የመጽሐፍ ቅዱስ ክፍሎች ድብቅ ሆኖ ቢያገኛቸው ወይም ባይገባው ችግሩ ከመጽሐፍ ቅዱሱ ሳይሆን ችግሩ ያለው ከማን ነው? ከሰውየው ነው። እና ይህንን በተመለከተ ጌታ ኢየሱስ ክርስቶስ የተናገረውን ነገር በማቴዎስ 13 ላይ ባነብላችሁ ጥሩ ነው። ማቴዎስ ወንጌል ምዕራፍ 13 ላይ ጌታ ኢየሱስ ለይሰሙት ከነበሩ ሰዎች መካከል አንዳንዶቹ የእግዚአብሔርን ቃል እንዴት ሊገባቸው እንዳልቻለ ሲናገር ታያላችሁ። እና ቁጥር 10 ማቴዎስ 13 በደቀ መዛሙርቱም ቀርበው ስለምን ነው በምሳሌ ትነግራቸዋለህ፣ ስለምን በምሳሌ ትነግራቸዋለህ አሉት። እሱም መልሶ እንዲህ አላቸው ለእናንተ የመንግሥተ ሰማያትን ሚስጥር ማወቅ ተሰጥቷችኋል። ይሄ ላማኞች ሁሉ ነው። ለእነሱ ግን አልተሰጣቸውም። ላለው ሁሉ ይሰጠዋል ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። ስለዚህ እያዩ ስለማያዩ፣ እየሰሙ ስለማይሰሙ፣ ስለማያስተውሉም በምሳሌ ነግራቸዋለሁ ብሎ ቁጥር 14 መስማት ትሰማላችሁ፣ አታስተውሉም። ማየትም ታያላችሁ፣ አትመለከቱም። በአይናቸው እንዳያዩ በጆሯቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል፣ ጆሯቸውም ደንቁሯል፣ አይናቸውም አይናቸውንም ጨፍነዋል። የሚል የኢሳያስ ትንቢት በእነሱ ይደርስባቸዋል ብሎ ተናገረ። የመጽሐፍ ቅዱስ ክፍል ግልጽ አለመሆኑ ሳይሆን ሰዎች ለመስማት እና ለማየት አንብበው ለመረዳት ፈቃደኞች ስላልሆኑ ነው ነው ጌታ ኢየሱስ ክርስቶስ እያለ ያለው ለምንድን ነው ሰዎች እኛ ስንነግራቸው ወደ እውነት ሊመጡ የማይፈልጉት ፈቃደኞች ስላልሆኑ ነው። ስለዚህ ፈቃደኞች ስላልሆኑ ግልጽ የሆነው ነገር ለእነሱ ዝግ ይሆንባቸዋል። እንጂ መጽሐፍ ቅዱስ በጣም ግልጽ ነው። ችግሩ የሰዎች ነው። አምስተኛ፣ የመጽሐፍ ቅዱስ ተርጓሚዎች ማለት አስተማሪዎች መጠቀም ያለባቸው የተለመዱ ነገሮችን ነው። ማለት ቋንቋውን በትክክል ተረድተው ማብራራት ማስተማር አለባቸው። የበለጠ ድብቅና ውስብስብ ማድረግ አይገባቸውም። ወይም የሌለውን ነገር እንዳለ አድርገው መናገር የለባቸውም። መጽሐፍ ቅዱስ እንዳለ ነው መማር ማስተማር የሚገባው። ስድስተኛ ጌታን ያላወቀ ማለትም ያልዳነ ሰው እንኳ ግልጽ የሆነውን የመጽሐፍ ቅዱስ እውነት በውጭ ደረጃ ለመረዳት ይችላል። ማለት ማንም ሰው ማንም ሰው። ለዚህ ነው መጽሐፍ ቅዱስን እንካቸው አንብቡ ብለን የምንሰጠው አንብበው ጌታ እንደሚናገራቸው ስለምናምንና እውነትም ስለሆነ ነው እና ከዚህ የተነሳ መጽሐፍ ቅዱስ ግልጽ መጽሐፍ ነው እና የመጽሐፍ ቅዱስ ግልጽነት ወይም ፐርስፒኩዊቲ ኦፍ ስክሪፕቸር ወይም ደግሞ ክላሪቲ ኦፍ ባይብል ወይም ስክሪፕቸር የሚባለው ዶክትሪን ወይም ትምህርት መጽሐፍ ቅዱስ በጣም ግልጽ መጽሐፍ በመሆኑ ላይ የተመሰረተ ነው ስለዚህ ምንድን ነው ማድረግ ያለብን እኔና እናንተ የትም እንሁን የት በማንኛውም ጊዜ ግልጽ የሆነውን የጌታን ቃል ሆነ ብለን ማንበብ አለብን። ግልጽ በሆነው በጌታ ቃል ላይ ማመን አለብን እና ይሄ ግልጽ በሆነው በጌታ ቃል መጽናትና በጌታ ቃል መሰረት ለመኖር ራሳችንን መስጠት አለብን። ጥቅሙ ለማን ነው? ለእግዚአብሔር አይደለም። እንደምታውቁት እግዚአብሔር ሁሉ ያለው አምላክ ነው። ግን እኛ በዚህ ክፉና ጠማማ ትውልድ መካከል የሚመራን የሞራል መሪ እና ስነ ምግባር እና ጤናማና ጠቃሚ ህይወት እንዲኖረን ያደርጋል። እግዚአብሔር ስለ ቃሉ የተመሰገነ ይሁን እና እንዳትረሱ፣ መጽሐፍ ቅዱስ ግልጽ መጽሐፍ ነው። ድብቅ ውስብስብ መጽሐፍ አይደለም፣ ለማንኛችንም የሚገባ ነው። የማይገቡን አንዳንድ ነገሮች ቢኖሩ ጸሌን እንደገና ማንበብ ግራመሩን፣ ሰዋሰውን፣ የቃላት አቀራረቡን እንደገና መመርመር፣ እግዚአብሔር እንዲገልጥልን መጸለይ ይኖርብናል። ግን መጽሐፍ ቅዱስ ግልጽ መጽሐፍ ነው። እግዚአብሔር ስለ ቃሉ እየተመሰገነ ይሁን። እግዚአብሔርን እናመሰግናለን።